ሰላሳ አራት ሀገሮች በአባልነት ታቅፈዋል አቅፏል የተባለ አዲስ የእስላማዊ ሀገሮች ጸረ ሽብር ጥምረት መመስረቱን ሳዑዲ አረቢያ አስታወቀች። በመንግስቱ የሚንቀሳቀሰው የሳዑዲ ዜና ወኪል እንደዘገበው ወታደራዊ ዘመቻዎችን ለማስተባበር ጉዳይ የሚከፈተው የጥምረቱ ማዕከል ዋና ጽህፈት ቤት የሚሆነው ሪያድ ውስጥ ነው። ዛሬ በሳዑዲ አረቢያ የወጣው መግለጫ ሽብር ፈጠራ በሕይወት የመኖርና የደህንነትን መብቶች የሚጻረር ሰብአዊ ክብርን የሚረግጥ ነው ብሏል። የሳዑዲ መከላከያ ሚኒስትር የሆኑት ሁለተኛ አልጋ ወራሽ መሐመድ ሳልማን ዛሬ በሰጡት መግለጫ ዘመቻቸው የሚያነጣጥረው በአንድ የተወሰነ የሽብር ቡድን ላይ እንደማይሆን ተናግረዋል። ከጥምረቱ አባል መንግስታት መካከል ዮርዳኖስ፣ ባህሬን፣ ቱርክ፣ የተባበሩት አረብ ኤሚሬቶች፣ ቱኒዚያ፣ ሊባኖስ፣ ሊቢያ፣ ግብፅ፣ ፓኪስታን፣ ባንግላዴሽ፣ ማሌዥያ፣ ሱዳን፣ ሶማሊያ፣ ማሊና ናይጄሪያ እንደሚገኙበት ተገልጿል። ከዓለም የሙስሊም ቁጥር የበዛው የሚገኝባት ኢንዶኔዥያና ሌሎችም ለጥምረቱ ድጋፋቸውን መግለጻቸውን የሳውዲ አረቢያው መግለጫ ጠቁመዋል።